ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይህ እየተደረገ ያለ ነገር ትክክል አይደለም። እንዲተኩሱ አይፈቀድላቸውም። ዜጎች ትጥቅ በእጃቸው የለም። የተያዙት ሰዎች ሁሉ መለቀቅ አለባቸው። በዛሬ ዕለት በቡርኪና ፋሶ የተካሄደውን መፈንቅለ መንግስት በመቃወም ከወጡ ሰላማዊ ሰልፈኞች አንዱ ናቸው። ዝርዝሩ በዕለቱ አብይ ርስ ይቀርባል። እጅግ አደገኛ መንገዶችን አቆራርጠውና ረዥም መንገድ ተጉዘው ከሶሪያ ከተለያዩ የመካከለኛው ምስራቅና የአፍሪቃ አገሮች ጭምር በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎች በተለይም እንግልት እንግልትና ሌሎች ገጽታዎች የያዙ ዜና መገናኛ ብዙኃን ሰሞንኛ ትኩረት የተመለከተ ዘገባም ይዘናል። የዓለም ዜናው ደግሞ በተለይ በሶማሊያ በኩል ኪስማዮ ውስጥ አልሸባብ የቀበረው ቦምብ ፈንድቶ ሶስት ሰዎች ገደለ። የሽምቅ ተዋጊዎች ጥቃት ስትራቴጂካዊ ስልት ስለሌለው የሚያደርሱት ጥቃት ወይም ጥቃት ስላደረሱ አንሰራርተዋል ማለት አይደለም ሲሉ ፕሬዚዳንቱ ተናገሩ። የሰሜን ካሜሮን ግዛት ነዋሪዎች የቦኮ ሀራም ተዋጊዎች እንደሆኑ የጠረጠሯቸው ታጣቂዎች በሀገሪቱ ጸጥታ ኃይሎች ጋር ተባብራቸዋል በማለት ስምንት ሰዎች ገድለው በቁጥጥር ስር አውለዋል የሚሉት ቀዳሚ ናቸው። ሳምንታዊ ቅንብሮች፣ ባህልና ማህበረሰብ፣ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወት፣ የስልክ አስተያየቶቻችሁን አክለን የሐሙስ መስከረም 6 2008 ተረኛ አስተናጋጆች አሉላ ከበደና አዲሱ አበበንን በምሽቱ ዜና ፕሮግራሙን እንጀምራለን። ደቡባዊ ሶማሊያ ከተማ ኪስማዮ ውስጥ አልሻባብ የቀበረው ቦምብ በአንድ ወታደራዊ ካምፕ ውስጥ ዛሬ ሐሙስ ፈንድቶ ቢያንስ ሶስት የሶማሊያ ወታደሮችን ገድሏል ሲሉ ባለሥልጣናት አስታወቁ። የሶማሊያ ከፍተኛ ወታደራዊ ባለስልጣን መሐመድ ሼክ አብዲ ኩሽሌ እንዳስታወቁት ፍንዳታው የደረሰው የጁባላንድ ወታደሮች ደሞዛቸውን ለመቀበል እየተጠባበቁ ባሉበት ሰዓት ነው። ከጠዋቱ ወደ ሁለት ሰዓት ገደማ የደረሰውና ሁኔታ በምርመራ ላይ የሚገኘው ይኸው ፍንዳታ ከሞቱት ሶስት ወታደሮች ሌላ ዘጠኝ ያህል አቁስሏል ብለዋል ባለስልጣኑ። ባለፈው ዓመት አልሻባብ በአንድ ወታደራዊ ልምምድ በሚካሄድበት ስፍራ ባደረሰው የመኪና አደጋ ከ18 ወታደሮች በላይ መገደላቸው ይታወሳል። በተያያዘ የሱማሊያ ዜና የሽምቅ ተዋጊዎች ጥቃት ዋጋ የሚሰጠው ስትራቴጂካዊ ስልት ስለሌለው ጥቃት ስላደረሱ ብቻ አንሰራርተዋል ማለት አይደለም፣ አሉ የሶማሊያ ፕሬዚዳንት ሀሰን ሼክ ሙሐመድ ጌዶ። ፕሬዚዳንት ሀሰን ሼክ ሙሐመድ እና በምዕራባውያን የሚደገፈ መንግስታቸውን ለመጣል የሚታገለው አልሻባብ በዚህ በያዝን ወር ቡቅዳ የተባለችውን የሶማሊያ ማዕከላዊ ከተማና ሌሎች ሁለት የደቡባዊ መኖሪያ ስፍራዎችን መልሶ ተቆጣጥሯል። በአፍሪቃውያን ወታደሮች ላይም ጥቃት አድርሷል። የአልሸባብ ወረራ የተካሄደው የአፍሪካ ህብረቱ አሚሶም ኃይል እና የሶማሊያ ወታደሮች ነውጠኛው ቡድን ከነበረበት ይዞታ እንዲያፈገፍ ካደረጉና ወደ ደቡባዊ የአገሪቱ ክፍል ካባረሩት በኋላ መሆኑም ታውቋል። ፕሬዚዳንቱ ሞቃዲሾ ውስጥ ከሮይተርስ ዜና አገልግሎት ጋር ባካሄዱት ኢንተርቪው ይህንኑ ገልጠዋል። አሚሶም እና የሶማሊያ ጦር ኃይል አብዛኛዎቹን ስፍራዎች አስለቅቀዋል። ስትራቴጂካዊ ናቸው የተባሉትንም በቁጥጥር ስር አውለዋል። በአጭሩ የተጠቀሱትን ድሎች በአስተማማኝ ሁኔታ ያረጋግጠናል። አልሻባብ ወደ አንድ ራቅ ወዳሉ ቦታዎች በመሄድ አንዳንድ ቦታዎች በመሄድ አነስተኛ ከተሞችን ለመቆጣጠር ይሞክር ይሆናል። ይህ ግን ስትራቴጂካዊ የሆነ እንቅስቃሴ አይደለም። በቡድኑ በአሁኑ ሰዓት ያለው ይዞታ ቀደም ሲል ከተቆጣጠራቸው አካባቢዎች በጣም ያነሰ መሆኑንም ፕሬዚዳንቱ ገልጠዋል የሰሜን ካሜሩን ግዛት ነዋሪዎች እንደገለጡት የቦኮ ሀራም ተዋጊዎች እንደሆኑ የሚጠረጠሩ ታጣቂዎች ከሀገሪቱ ጸጥታ ኃይሎች ጋር ተባብራቸዋል በማለት ስምንት ሰዎችን ገድለው ቁጥራቸው ያልታወቁ ሌሎችን አግተዋል። በሞራ ወታደራዊ የጦር ሰፈር አጠገብ ከምትገኝ ሰሜናዊ የካሜሮን መንደር አሳሃዊ ሩዊ ያውንዴ ዘጋቢያችን ሞኪ ኤድዊን ክንዴዛ ተከታዩ ልኳል። ትዝታ በላቸው ታቀርበዋለች። በሞራ ወታደራዊ ጦር ሰፈር አቅራቢያ የምትገኘው የሐሳርዲ መንደር ነዋሪ ፒያ ሮበርት ለቪኦኤ ጋዜጠኛ በስልክ እንደገለጸው ዛሬ ማለዳ አንድ 30 የሚሆኑ ታጣቂዎች በጽሑፍ የስም ዝርዝር ይዘው ከበር በር ሲዘዋወሩ ነበር ስማቸው የተጠራ ሰዎች ወዲያው ከካሜሩን የጸጥታ ኃይሎች ጋር በመተባበር ተወንጅለው ተገለዋል። ያልተገደሉትም ታግተው ተወስደዋል ብሏል። ሶስት ሴቶችና አምስት ወንዶች ታርደዋል፣ ቤቶቻቸውም ተቃጥለዋል። የካሜሩን ወታደሮች ከሶስት ሰዓታት ቆይታ በኋላ ደርሰው ምርመራ ጀመሩ። ነገር ግን ታጣቂዎቹ ምን ያህል ሰው አግተው እንደሄዱ አሁንም አይታወቅም ነው ያለው። ፒያ የሰሜናዊ ካሜሩን አስተዳዳሪ ሚዲያዋ ባካሪ ጥቃቱ መድረሱንና ጥቂት ቤቶች እንደተቃጠሉ አረጋግጠዋል። አጥቂዎቹን አሳዶ ለመያዝም የካሜሩን ወታደሮች ከናይጄሪያ ጋር የሚያዋስነውን ድንበር እያሰሱ ነው ብለዋል። አሲያርዲ ነውጠኛውን ቡድን ለመዋጋት የተባበረው የጦር ግንባር ኃይል ከሰፈረበት ከሞራ ጦር ሰፈር አስር ኪሎ ሜትሮች ርቀት ላይ ነው የምትገኘው። ቁጥራቸው ከሁለት ሺ በላይ የሚሆኑ የካሜሩን ወታደሮች በጦር ሰፈሯ ይገኛሉ። ደቡብ ሱዳን ውስጥ ነዳጅ የጫነ ቦት የተገልብጦ በመፈንዳቱ በጥቂቱ ስልሳ ሰዎች መሞታቸውን ባለሥልጣናት አረጋገጡ። ብዙዎች በቃጠሎ በመጎዳታቸው የሟቾች ቁጥር ከፍ ሊል እንደሚችልም የወረዳው ሹም ማርያም ቲቶ ለአሜሪካ ድምፅ ደቡብ ሱዳን ቢሮ ገልጠዋል። ባለሥልጣኗ እንዳስረዱት በትናንቱ ቃጠሎ ከመቶ በላይ ሰዎች ናቸው የቆሰሉት። ቡርኪና ፋሶ ውስጥ ወታደሩ መፈንቅለ መንግስት አካሄዶ አዲስ አመራር ሰየመ። ብሪጌዴር ጀነራል ጊልበርት ዲደንድሬ ወታደሩ ብሔራዊ ምክር ቤት ለዲሞክራሲ ብሎ የሰየመውን አዲስ ካውንስል በበላይነት ይመራሉ። አዲሱ መሪ ዲንድሬ ባለፈው ዓመት በሕዝባዊ ቁጣ ከሥልጣን የተወገዱት የቅድሞ ፕሬዚዳንት ብሌስ ኮምፓወሬ የቅርብ ወዳጅ ናቸው። ዛሬ ሐሙስ በቴሌቪዥን የቀረበ አንድ የሰራዊቱ አባል መንግሥት ፈርሷል፣ የሽግግሩ ፕሬዚዳንት ማይክል ካፋንዶም ከስልጣናቸው ወርደዋል ብለዋል። ወታደሩ ትናንት ረቡዕ ዋና ከተማ ኦጋዱጉ ውስጥ በነበረው የካቢኔት ስብሰባ ወቅት ያሰራቸውን የሽግግሩን ፕሬዚዳንት ካፋንዶንና ጠቅላይ ሚኒስትሩን አሁንም በቁጥጥር ስር እንዳዋለ ነበር። አሁን ዘግይቶ የደረሰን ዜና እንዳረጋገጠው ግን የቡርኪና ፋሶ ወታደራዊ ካውንስል በቁጥጥር ስር ያሉ ባለሥልጣናት በደህና ሁኔታ ውስጥ ናቸው፣ በትሎም ይለቀቃሉ ብሏል። የተባበሩት መንግስታት የጸጥታው ምክር ቤት የሰዎቹን መታሰር በጽኑ አውግዟል። ዋና ጸሐፊ ባንኪሙን ይህ ድርጊት የቡርኪና ፋሶን ህገ መንግስት የሚጥስ እርምጃ ነው ማለታቸውም ተሰምቷል። አብይ ርዕሳችን ቀደም ሲል እንደገለጽነው ዝርዝር ዘገባ ይሰጥበታል። ኢራቅ ዋና ከተማ ውስጥ የደረሰውንና ቢያንስ 21 ሰዎች መገደላቸው የተገለጸው ሌሎች 50 ያቆሰለው የአጥፍቶ ጠፊ ቦምብ ጥቃት የኔ ስራ ነው ሲል ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ገለጠ። በዛሬው ዕለት የተካሄደው ይህ ጥቃት ጉዳት ያደረሰው ባግዳድ ውስጥ በአብዛኛው የሻየቶች መኖሪያዎች በሆኑት ሁለት አካባቢዎች ማለትም ባብ አልሺራጅ እና አልዋተባ አደባባይ ነው። ጥቃቶቹ በአብዛኛው የሱኒ አማጽያን ላለፈው አስር አመት ያደርሷቸው የነበሩ አይነት መሆናቸውም ተገልጠዋል። ራሱን እስላማዊ መንግስት የሚያደርገው ቡድንም ኃላፊነቱን ድረገጹ ላይ ባሰፈረው መግለጫ አስታውቋል። የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ አርባ አንድ ዓለም አቀፍ ጋዜጠኞችና የኢንተርኔት አምደኞች ለአንድ ዓመት ዩክራይን እንዳይገቡ ያወጡትን እገዳ ሁለት ዓለም አቀፍ ድርጅቶች አወገዙ። አውሮፓ ያለው የደህንነትና ተራዶ ድርጅት ዛሬ ሐሙስ ይፋ ባደረገው መግለጫው እገዳው ጋዜጠኞች መረጃዎችን በነጻነት እንዳሰበስቡ የሚከለክል ነው ብሏል። በድርጅቱ የመገናኛ ብዙሀን ነጻነት ተወካይ ዱንጃ ሚክቶቭ እንደገለጡት ሽብርተኛነትን መዋጋት ሌላ ነገር ነው፣ የኢንፎርሜሽን አፈና ደግሞ ሌላ ጉዳይ ነው ብሏል። ሲፒጄ ለጋዜጠኞች መብት የሚሟገተው ድርጅት በበኩሉ አንድ መንግሥት ጋዜጠኞች የሚዘግቡት ስለማይስማማው ብቻ በነጻነት የመንቀሳቀስና መረጃ የማሰራጨት መብታቸውን ማገድ ትክክል አይደለም ሲል ቅሬታውን በአውሮፓና በመካከለኛው እስያ የፕሮግራም አቀነባባሪ ኒና ኦንዲጋንቮ አማካኝነት ገልጧል። በመጨረሻም ቺሌ ውስጥ ትናንት ሌሊት የደረሰውና በሬክታር መለኪያ ስሌት 8.3 የተመዘገበው ርዕደ ምድር ቢያንስ 10 ሰዎችን መግደሉ ተገለጠ። ፕሬዚዳንቷ ሚሼል ባላቼት በነውጡ ወደ ተጎዳው አካባቢ በዛሬ ዕለት እንደሚሄዱ ተናግረዋል። የትናንት ማታው ርዕደ ምድር ከዋና ከተማዋ ሳንቲያጎ በስተሰሜን አምስት መቶ ኪሎ ሜትሮች ባለ አካባቢ የደረሰ ሲሆን የንዝረቱ ኃይል በተቃራኒ ውስጥ ከሚገኘው ቦነስ አይረስ ድረስ መሰማቱ ታውቋል። ትናንት ማታውኑ ቴሌቪዥን ላይ የቀረቡት ፕሬዚዳንቷ ባቸሌት እንደ አውሮፓውያን ዘመን አቆጣጠር በ2010 የደረሰውንና የአምስት መቶ ሰዎችን ሕይወት ያጠፋውን ርዕደ ምድር አስታውሰው እንደገና ከተፈጥሮ ጋር ልንጋፈጥ ነው በማለት ለተጎዱትም ወገኖች ሀዘናቸውን ገልጠዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ጊዜ ይኸው ነበር። የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን። ፕሮግራሙን የሚመራልን ንጉሱ ታምሬ፣ ወደ ስሪገስ ደግሞ በምህንድስናው ያቀላጥፍልናል። በሰዓቱ የዓለም ዜና የተጀመረው የሐሙስ መስከረም ስድስት ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አቢርስ ከመሄዳችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ዝግጅቶች አንዱን ከወዲሁ ጥቅምሻል። በ41 ባቡሮች አንዱ ባቡር እስከ 317 ሰው የመጫን አቅም አለው። 41 ባቡሮች በአንድ ጊዜ በአራቱም አቅጣጫ ሲንቀሳቀሱ 60 ሺ መንገደኞችን ማንቀሳቀስ ይችላሉ ማለት ነው። ጉዳዩ አዲሱ የአዲስ አበባ ቀላል ባቡር ተናጋሪው የኢትዮጵያ ምድር ባቡር ኮርፖሬሽን የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ። ዝርዝሩ ቆየት ብሎ ይቀርባል። ቅድም እንዳለው እንዳለዋሉላ አሁን የዕለቱ አብይ ርዕስ የምዕራብ አፍሪቃዊቱ አገር ቡርኪና ፋሶን መፈንቅለ መንግስት እየናጣት ነው። የፕሬዝዳንቱ የክብር ዘብ የሽግግሩ መንግስት መበተኑና ስልጣን መቆጣጠሩን ዛሬ ማለዳ ላይ አስታውቋል። መፈንቅለ መንግስቱ የተካሄደው በአገሪቱ ምርጫ ሊካሄድ ሶስት ሳምንታት ብቻ ሲቀሩ ነው። ኢሜይል እዮብ ከአብዣው የላከችው ዘገባ አለ። ሰለሞን አባተ ላቢርዕስ እንዲ እንዲህ አዘጋጅቶታል። የቡርኪና ፋሶ የክብር ዘብ ወታደሮች ትናንት የሚኒስትሮች ምክር ቤቱን ወረው ከያዙ በኋላ ፕሬዚደንቱን፣ ምክትል ፕሬዚደንቱንና ሚኒስትሮችን አግተዋል። የያዟቸውን ከፍተኛ ባለሥልጣናት ወደ ጦር ሰፈራቸው ወስደው ነው ያሰሯቸው። ግርግሩ በቤተ መንግሥቱና በሚኒስትሮች ምክር ቤቱ አካባቢ መፈጠሩ እንደተሰማ ቁጥራቸው የበዛ የዋና ከተማይቱ ዋጋዶጉ ነዋሪዎች ጎዳና ወጥተው የተያዙትን ባለሥልጣናት ለማስለቀቅ ሙከራ አድርገው እንደነበረ ተዘግቧል። ይሁን እንጂ ወታደሮቹ ሰውን በተኩስ በትነዋል። የወታደሮቹን አድራጎት አደባባይ ወጥተው እየተቃወሙ ካሉት የቡርኪናቤ ዜጎች አንዱን ነው የምትሰሙት። ይህ እየተደረገ ያለ ነገር ትክክል አይደለም ይላል። እንዲተኩሱ አይፈቀድላቸውም። ተቃዋሚዎቹ ዜጎች ትጥቅ በእጃቸው የለም። የተያዙት ሰዎች ሁሉ መለቀቅ አለባቸው ብሏል። ዛሬ ሐሙስ ማለዳ ላይ ኮሎኔል ማማዱ ባምባ ነኝ ያለ ወታደር በሀገሪቱ የመንግሥት ቴሌቪዥን ላይ ወጥቶ ወታደሮቹ መንግሥቱን መገልበጣቸውንና ሥልጣኑን መቆጣጠራቸውን ተናግሯል። ስልጣን ላይ የቆዩት የሽግግሩ ፕሬዚደንት ከሥራቸው ተወግደዋል ነው የሚለው። ባምባ በጃንዴሬ የተመራው ኩዴታ ቃል አቀባይ ነው። የሽግግሩ መንግሥት መፍረሱን ብሔራዊው የሽግግር ምክር ቤትም መበተኑን አውጇል። ሁሉን አቀፍ የሆነ ምርጫ የሚያደራጅ አዲስ መንግሥት መመስረት በሚቻልባቸው ሁኔታዎች ላይ ምክክሮች እንደሚጀመሩ ማስታውቋል። ቀደም ሲል በተያያዘ ዕቅድ መሠረት ቡርኪናውያን የፊታችን መስከረም ሰላሳ ለምርጫ ሊወጡ ቀን ተቆርጦ ነበር። የመስከረም ሰላሳው ድምፅ የምርጫው የመጀመሪያ ዙር ነበር ይሆናል የተባለው። የቀድሞው የሀገሪቱ ፕሬዚደንት ብሌዝ ኮምፓውሬ ለሀያ ሰባት ዓመታት በትረ ሥልጣኑን ጨብጠው ከቆዩ በኋላ ለሌላ ተጨማሪ ዘመን እወዳደራለሁ ብለው ሕገ መንግሥቱን ለማጣመም ሲሞክሩ የተቃወማቸው ሕዝባቸው ከመንበሩ በዐመፅ ካወረዳቸው አንድ ዓመት ተቆጥሮ ነበር። ኮምፓውሬ ሲወገዱ የተቋቋመው የሽግግር መንግሥት ባለፈው የኢትዮጵያ ዓመት አጋማሽ አካባቢ ባወጣው አዲስ የምርጫ ሕግ ኮምፓውሬን ለተጨማሪ የሥልጣን ዘመን ለማስመር ሲመረጥ ሕገ መንግሥቱን ለማጣመም ሲሞክር የነበረ ማንም ሰው ለፕሬዚደንታዊው ቢሮ እንዳይወዳደር ደንግጓል። የቀድሞው ገዢ ፓርቲ ታዲያ ምርጫው በዚህ አያያዝ ነጻም ፍትሃዊም አይሆንም ሲል ተቃውሞውን አሰምቷል። የመፈንቅለ መንግሥቱ መሪዎች ዛሬ ባወጡት መግለጫ ሁሉንም አሳታፊ የሆነ ምርጫ እናዘጋጃለን ብለዋል። ተቃዋሚዎቹን ያበሳጫቸው ይህ አዲሱ የምርጫ ሕግ መሆኑን የዓለም አቀፉ ቀውስ ጠቋሚና መፍትሄ አፈላላጊ ቡድን በምሕፃር አይሲጂ ተብሎ ይጠራል ተንታኝ ሲንቲያ ኦሃዮን ጠቁመዋል። ሰዎች በምርጫ ወደ ሥልጣን መመለስ እንዳይችሉ ሲደረጉ ሌሎች አማራጮችን ይፈልጋሉ ነው የሚሉት ኦሃዮን። በእርግጥ ይላሉ ኦሃዮን የኮምፓውሬው የቀድሞ ገዢ ፓርቲ ሲቪሉን ሰው አሰባስቤ ከጀርባ ያሰልፋለሁ ብሎ ሊያስብ አይችልም። ይሁን እንጂ የነገሮችን አካሄድ ጣልቃ ገብቶ መረበሽ የሚችል በቂ የጦር አባላቱ ድጋፍ ግን እንደማያጣ ያውቃል። በአይሲጂዋ ተንታኝ ሲንቲያ ኦሃዮን እምነት የፕሬዚደንቱ የክብር ዘብ ጓድ ትጥቅ እንዲፈታ አንድ የመንግሥቱ ኮሚሽን የከትናንት በስቲያው ሰኞ ሐሳብ አቅርቦ ነበር። ይህ ጦር በፕሬዚደንት ኮምፓወሬ የተመሠረተ አርኤስፒ የሚባል የምህፃር መጠሪያ ያለው ነው። የዚህ 1 ሺ 300 ሰው ያለው ጦር ዕጣ ፈንታ ኮምፓወሬ ከተባረሩ አንስቶ ሙሉውን ዓመት ሲያነጋግርና ሲያነታርቅ ቆይቷል። ባለፈው የካቲት አደባባይ የወጡ የሲቪሉ ማህበረሰብ ሰልፈኞች አርኤስፒ በኮምፓወሬ ዘመን የፖለቲካ ግድያዎችን ፈጽሟል በሚል እንዲበተን ጠይቀዋል። የዚሁ የክብር ዘብ ጦር ምክትል አዛዥ የነበሩትና የሽግግሩ መንግሥት ጠቅላይ ሚኒስትር ኢሳክ ዚዳ በእውነትም ቡድኑ ብረት እንዲያስቀምጥና እንዲበተን በማሳሰባቸው ሥልጣናቸውን እንዲለቁ አርኤስፒ ሐምሌ ውስጥ ጠይቆ ነበር። ለውጥ እንኳ አይቀሬ ነው ይላሉ ኦሃዮን አርኤስፒ እንዲቀጥል የሚያደርገው ምንም አሳማኝ ምክንያት ከእንግዲህ አይኖረውም ብለዋል ኦሃዮን። ቢያንስ ቢያንስ እጠብቀዋለሁ የሚለው ፕሬዚደንት እኮ የለም። በመሆኑም አንዳች ለውጥ መምጣቱ እንደማይቀር አርኤስፒ ያውቀዋል። አስፈላጊው ጉዳይ አሁን ይላሉ ኦሃዮን በሚሰጡት የመፍትሄ ሐሳብ እነዚህን ለውጦች የሚመራ የተመረጠና ሕጋዊ ዕውቅና ያለው ሥልጣን ሊኖር ይገባል። ዓለም አቀፉ ማኅበረሰብ ለዚህ ቀውስ መፍትሔ ለመሻት ቁልፍ ሚና መጫወት እንደሚጠበቅበት የቀውስ አሽታችና መፍትሔ ጠቋሚው ቡድን ኢንተርናሽናል ክራይሲስ ግሩፕ ተንታኝ ሲንቲያ ኦሃዮን መክረዋል። ቢያንስ ቢያንስ ቡርኪና ፋሶ የምትተማመንበት የውጭ እርዳታ አንዳች አቅም ሊፈጥር ይችላል። እጅግ አደገኛ መንገዶችን አቆራርጠውና ረጅም መንገድ ተጉዘው ከሶሪያ ከተለያዩ የመካከለኛው ምስራቅና የአፍሪካ አገሮች በመፍለስ ወደ አውሮፓ የሚጎርፉትን በመቶ ሺዎች የሚቆጠሩ ሰዎችን የእንግልት ገጽታ የያዙ ዜናዎች የዓለም መገናኛ ብዙሃን ሰሞነኛ ትኩረት ሆነዋል። በዚህ ስፍር ቁጥር በሌለው ስቃይ በሚታይበት የፍርሰት ቀውስ በጨቅላ ሕፃናት ላይ የደረሰ ያለውን ግልት የበረታ መሆኑን የተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም አስታውቋል። የአሜሪካ ድምፁ አዳም ፊሊፕስ ያጠናቀረውን ዘገባ አሉላ ከበደ ያቀርባል። ለቤተሰቦቻቸውና ለራሳቸው መጠጊያ ፍለጋ አያሌ ሺ ኪሎ ሜትሮችን አቋርጠው ተስፋ ወደ ጣሉባት አውሮፓ የሚጎርፉት ሺዎች በየደረሱበት ያለማቋረጥ የሚገጥማቸው ፈተና ይልቁንም በሕፃናት ላይ የሚደቅነው ነው አደጋ የከፋ መሆኑን ነው ሕፃናቱንና ወላጆቻቸውን ለመታደግ የሚጥሩት ዓለም አቀፍ የበጎ አድራጎት ተቋማት የሚናገሩት። ፍራንሲን ወይኑሙ በተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም ዩኒሴፍ የመገናኛ ብዙሐንና ኮሚኒኬሽን ዲሬክተር ናቸው። ስደተኞቹ ከተሰበሰቡበት ሃንጋሪን ከሚያዋስነው የሳይቤሪያ ድንበር አካባቢ ተገኝተው በሰጡ ቃል የማያልቅ የሚመስለውን ፈተናና አደገኛውን ጉዞ ይበልጥ የከፋ የሚያደርገው አብዛኞቹ ተጓዦች ህጻናት መሆናቸው ነው ይላሉ። እንደሚመስለን የመጀመሪያው ምክንያት ከመጡት ሰዎች የሚበዙት ህጻናት መሆናቸው ነው። በሀገራቸው የሚካሄደውን ጦርነት በመሸሽ በተለያዩ የአካባቢው አገሮች በጥገኝነት የተጠለሉ ሶርያን ቤተሰቦች ቁጥር እጅግ የበዛ ነው። ወደ ግሪክ ተሻግረውና እጅግ አደገኛውን መንገድ አቆራርጦ የመጡትም ያንኑ ያህል ብዙ ናቸው በዚህ ሁሉ ውስጥ መሰረታዊ ቁሳቁስ ማግኘት ተስኗቸው ለአሰቃቂ እንግልት የተዳረጉ ህጻናትን ማየት የየዕለት ገጠመኝ ሆኗል ሜዳ ላይ እያደሩ እጅግ ረጅም መንገድ ለመጓዝ መገደድ ለተለያዩ ጥቃቶች የመጋለጥ ክፉ እጣ የሚደቅን መሆኑንም ወይኑሙ ያስረዳሉ አንዳንዴም አንጡራ ገንዘባቸውን አውጥተው ከከፈሏቸው ህገ ወጥ አስተላላፊዎቻቸው እጅ ሆነው የሚደርስባቸውን ስቃይ መገመት ያዳግታል ምርጫ ግን የላቸውም አሁንም የሕጻናት መርጃ ድርጅቷ ወይኑ ሙ ገና የጥቂት ወራት ዕድሜ የሆናቸውን ጨምሮ በጣም ጨቅላ ህጻናትን ይዘው ለመሰደድ የተገደዱ ቤተሰቦችን እናያለን። አንዳንዴም የተዳከሙ አረጋውያንን ይጨምራል። የቱን ያህል እጅግ አደገኛ ጉዞ መሆኑን ይረዳሉ። ቤተሰቦቻቸውን ይዘው ለመሄድ የሚገደዱት ግን ትተውት የሚመጡትን የከፋ ጦርነትና ውጊያ በመሸሽ ነው። የአምስት ዓመት ሕፃን አባቱ ላይ ሽጉጥ ተደቅኖ የሚያይበት ዓለም ነው፣ ጥለው የሚመጡት። ያለ ወላጅ ያለ አዋቂ ብቻቸውን ያን የአደጋ መንገድ ዘልቀው የሚደርሱ ሕፃናትም አይተናል፣ ሲሉ የዩኒሴፏ ባለሥልጣን አስረድተዋል። የኬንያ ጸጥታ ኃይሎች ከኬንያ ጋር በሚያዋስነው የሶማሊያ ድንበር አካባቢ ከሚገኘው ቦኒ ደን አልሻባብን ነቅሎ ለማውጣት ዘመቻ ጀምረዋል። ባለሥልጣናት እንደሚሉት አልሻባብ በኬንያ ኢላማ ያደረጋቸውን ለመምታት እንደሚያመቸው በዛኑ ጫካ ሰፈሮችን መስርቷል። የአሜሪካ ድምፅ ሬዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳን ፍሳዬ ታቀርባለች። የኬንያ ባለሥልጣኖች እንደሚሉት ሶስት መቶ የሚሆኑ የአልሻባብ አማጽያን ቦኒ በተባለው ጫካ ውስጥ ተደብቀዋል። እነዚህ አማጽያን በባህር ጠረፍ አካባቢዎችና በሰሜን ምስራቅ ኬንያ ሕይወቶችን ያጠፉ ጥቃቶች ያካሄዳሉ ይላሉ የኬንያ ባለሥልጣኖች። ኬንያ በአሁኑ ወቅት በአልሸባብ ላይ የከፈተችው ዘመቻ በቡድኑ ላይ ካካሄደቻቸው አበይ ዘመቻዎች ሶስተኛው ነው። የአልሸባብ አማጽያን ለወራት ያህል ድንበር እየተሻገሩ ጥቃት ሲያካሄዱ ከቆዩ በኋላ የኬንያ ኃይሎች የድንበር ጸጥታን ለማስጠበቅ ከአራት ዓመታት በፊት ጥቅምት ወር ላይ ዘመቻ ከፈቱ። ከሶስት ዓመታት በፊት ደግሞ የኬንያ ወታደሮች ኪስማዩ የተባለችውን የወደብ ከተማ ከአልሸባብ አስለቀቀው ተቆጣጠሩ። የኬንያ የአገር አስተዳደር የካቢኔ ሚኒስትር ጆዜፍ ኦሌ ኢንኬይሰሪ ባለፈው ቅዳሜ ዘመቻ በተከፈተበት ወቅት በቦታው ነበሩ። በቦኒ ጫካ ሰላምና ጸጥታ እንዲኖር ለማድረግ ይህን ዘመቻ እንድጀምር የላኩኝ የሀገሪቱ ፕሬዚደንት ናቸው። በጫካው አካባቢ የሚኖሩ ሰዎች ከቦታው እንዲወጡ የኬንያ መንግስት ከአንድ ሳምንት በፊት ትእዛዝ እንዳስተላለፈና እስካሁን ባለው ጊዜ ሶስት ሺህ የሚሆኑ ሰዎች ትእዛዙን እንዳከበሩ የሀገሪቱ ሚዲያ ዘግቧል። ይሁንና አንድ የቦኒ ጫካ ነዋሪ ነዋሪዎቹ የት መሄድ እንዳለባቸው እንደማያውቁ ገልጸዋል። ን መንግስት ከጫካው እንድንወጣ ሲያዘን የት መሄድ እንዳለብን አልነገረንም። እናም ትእዛዙን አክብረን ወጣን። የት እንደምንሄድ ግን አናውቅም ነው ያሉት የጫካው ነዋሪ። መንግስት በበኩሉ ነዋሪዎቹ የሚያስፈልገውን እርዳታ እንደሚያገኙ ገልጸዋል። ጫካው ከአንድ መቶ አጽፋ ኪሎ ሜትር በላይ ስፋትን የሚሸፍን በመሆኑ የኬንያ ኃይሎች ከባድ ውጊያ ይጠብቃቸዋል ሲሉ አንድሪው ፍራንክሊን የተባሉ ተንታኝ ገልጸዋል። ዘመቻው እንኳን አሁን የሚያስፈልገው ነገር ሁሉ ባልተሟላበት ሁኔታ ይቅርና ቢሟላም እንኳ በጣም ከባድ ይሆናል። የኬንያው ድንበር ከሶማሊያ ጋር የሚገናኝ በመሆኑ ውጊያውን ወይም እጥረት ከማይለየው የሶማሊያ ብሔራዊ ሠራዊት ጋር ማቀናጀት ያስፈልጋል። ወይ ደግሞ እንዳሻን ድንበር እየዘለልን ልንገባ ነው ማለት ነው። ኬንያ በአልሸባብ ላይ ጥቃት ካጠናከረች ወዲህ የሽብር ጥቃቶች ሲካሄዱባት ቆይተዋል። አስከፊዎቹ ጥቃቶች ከሁለት ዓመታት በፊት በዌስትጌት የገበያ ማዕከል ላይ የደረሰውና ባለፈው መያዝያ ወር በጋሪሳ ዩኒቨርሲቲ ኮሌጅ ላይ የተፈጸመው ጥቃት ናቸው። በአጠቃላይ ከአራት መቶ በላይ የሚሆኑ ሰዎች እንደተገደሉ መንግሥት ጠቁመዋል። ሪቻርድ ቱታ የተባሉ የአገር ውስጥ ደህንነት ጉዳይ ጠቢብ አልሸባብ ከሶማሊያ ይልቅ በኬንያ መንቀሳቀሱ ይቀለዋል ብለዋል። በሶማሊያ በኩል የኬንያው መከላከያ ኃይል አልሸባብን እያባረረ ለማሳደድ ችሏል። በኬንያ የአገር ውስጥ ደህንነትን ስንመለከት ግን አልሸባብ ለመንቀሳቀስ ችሏል። ሶማሊያ ውስጥ አማጺያኑ እየተባረሩ ቢሆንም ኬንያ ውስጥ ግን ሁኔታው ስላመቸላቸው ለመንቀሳቀስ ችለዋል። ቦኒ ጫካን ከአልሸባብ ለማጽዳት የተከፈተው ዘመቻ ከሶስት ወራት በኋላ እንዲያበቃ ይጠበቃል። የጸጥታ ጉዳይ ጠበብት ግን ከዛ በላይ ሊዘልቅ ይችላል ይላሉ። ወደሚቀጥለው ዘገባ እናልፋለን። የመጨረሻው ዘገባችን ነው። በዩናይትድ ስቴትስ ባለሥልጣናትና በቻይና አቻዎቻቸው መካከል ወደ አየር የሚለቋቸውን በካይ ጋዞች መጠን ለመቀነስ የሚያስችል ጠንካራ ስምምነት ተፈርሟል። ፊርማው በተባበሩት መንግስታት ጥላ ስር የፊታችን ታህሳስ በፓሪስ ለሚካሄደው የአየር ንብረት ለውጥ ገዢ ሐሳብ ይቀርጻል ብለው እንደሚያምኑ መሪዎቹ በስብሰባው ወቅት ተናግረዋል። ኤሊዛቤት ሊ ከሎስ አንጀለስ የላከችውን ዘገባ ጽዮን ግርማ አጠናቅረዋለች። የሁለቱ ቀን ስብሰባ ሲጠናቀቅ ተወካዮቹ የአየር ንብረት መሪዎች ውሳኔ የተሰኘ ወደ አየር የሚለቀቁ በካይ ጋዞች መጠን ወሰን እንዲኖረው የሚጠይቅ ሰነድ ፈርመዋል። የአሜሪካና ቻይና አየር ንብረት መሪዎች ስብሰባ የተሰኘው ይህ ጉባኤ በሁለት አገሮች መካከል ሲካሄድ የመጀመሪያው ነው። የአሜሪካ ምክትል ጠቅላይ ሚኒስትር ጆን ባይደን በስብሰባው መዝጊያ ንግግራቸው ስምምነቱ በዓለም አቀፍ ደረጃ የሚፈጥረው ተጽዕኖ ቀላል እንደማይሆን ተናግረዋል። ስኬታማ የሆነ ዓለም አቀፋዊ የአየር ንብረት ስምምነት በፓሪስ ለማድረግ የእኛ የአሜሪካና የቻይና አመራር ወሳኝ ነው። ዛሬ እዚህ ያነሳናቸው ሂደቶች ጥረታችንን አንድ ያደርጉታል ዓለም አቀፍ ስምምነት ላይ ለመድረስም ወደፊት ይገፉናል። የቻይናው ልዩ መልእክተኛና የመንግስት ተወካይ ያንግ በበኩላቸው ስብሰባው የቻይናው ፕሬዚዳንት በአሜሪካ ለሚኖራቸው ጉብኝት በጎ መልእክት ይፈጥራል ብለዋል። ዛሬ የግንኙነታችን ጥልቀትና ስፋት ከዚህ በፊት ያልነበረበት ደረጃ ላይ ደርሷል። ይህ ግንኙነት አስፈላጊነቱ ለሁለቱ አገሮች ህዝቦች ደህንነት ብቻ አይደለም፣ ስልታዊ የሆነ ዓለም አቀፍ ተጽዕኖም ይኖረዋል። ስብሰባው ባለፈው ህዳር ወር በፕሬዝዳንት ባራክ ኦባማና በቻይናው ፕሬዝዳንት መካከል ተቀርጾ የነበረውን የአሜሪካና የቻይና የአየር ንብረት የጋራ ስምምነት ዋና ዋና ነጥቦችን በተሟላ መልኩ አካቷል። ፕሬዚዳንት ኦባማ ባለፈው አመት ቤጂንግን በጎበኙበት ወቅት አሜሪካ በ2005 ዓ ም ከነበራት የካርቦን ልቀት መጠን በ2025 ከ26 እስከ 28 በመቶ የመቀነስ እቅዷን አስታውቃ ነበር። ቻይናም በበኩሏ ለመጀመሪያ ጊዜ እስከ 2030 ድረስ የካርቦን ልቀቷን እንደምትቆጣጠር ተናግራ ነበር። በዓለም በአንደኝነት ደረጃ አየር በካይ ጋዞችን ወደ አየር የሚለቁት ሁለቱ ሀገሮች መካከል የተደረገው ይህ ስምምነት ታሪካዊ የተባለለት ነበር። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ይቀጥላል። ስርጭታችን አሁን በነጻዊ ስልክ መስመሩ 202 205 9942 የውስጥ መስመር 14 ከተቀበል ናቸው የእናንተ አስተያየቶች ጥቂት ይሰማል። ሳውዲ አረቢያ በሚባል ቦታ ሪያድ ሽመሽ ከሚባል እስር ቤት ውስጥ ነው ያለ ነው። በመሆኑም በዚህ እስር ቤት ውስጥ ከታሰርነ ቢያንስ ከሰላሳ አምስት ቀን እስከ አርባ አምስት ቀን ከዛም በላይ ዝቅተኛው ሰላሳ አምስት እስከ አርባ አምስት ነው ከፍተኛው ደግሞ ከስምንት ወር እስከ ሰባት ወር እስከ ስምንት ወር ዘጠኝ ወር እስከዚህ የታሰሩት ልጆች አሉ። በመሆኑ በዚህ ሽመሽ ከሚባለው ሰግቶ ስንገኝ ማለት ነው፣ ምግብ ውሃ፣ ምንም ነገር የለም። ከዛ ምንም አይነት ክትትልነት የለም። ብዙ በሽተኛች አሉ፣ በሕክምና ምንም አገልግሎት የማይሰጣቸው ማለት ነው። ስለዚህ ለሚመለከተው አካል ሰዓታት ይችላል ይህን ነገር ማንኛውም ሰው እንዲወያይበትና መውጣት የምንችልበትን አማራጭ የሚፈለግልን ከሆነ አገራችንን ብንገባ ከተቻለ አገር ብንገባ ካልተቻለ ደግሞ እዚህ ውስጥ ያሉት ህሙማኖች በሽታቸውን እየተከታተሉ ወይም ሐኪም መጥቶላቸው ታመው የተወሰነ ውሃና ምግብ እንኳን አግኝቶ ትንሽ የተወሰነ ቀን እንኳን መፍትሄ ቢያገኙ በምግብ ማለት ነው። ለሚመለከተው አካል ተናግራችሁ መፍትሄ ብትፈልጉልን ነው የምንለው እና ሁሉም ህዝብ በቃ ታርቋን በቃ እንደዚህ ቀውስ ነው። በአሁኑ ሰዓት ሁሉም ህዝብ እየቀወሰና አእምሮውን እያጣና ያሉ። ስለዚህ ምንም አማራጭ አላገኘንም። መፍትሄ የሚቀበልን አካል የለም። መንግስቶች እየመጡ አይቋጠሩንም ይዘጉናን አንዲት ኩብዝ ለሶስተው ነው የሚያከፋፍሉን አንድ ኮብዝ ማለት ውሀ የለም ምንም ነገር የለም። በልተን እየታነቅን ያለ ነው እና ይህን ነገር ብትተባበሩን እንጠይቃለን። ሀያ አሜሪካኖች እንኳን አድረሳችሁ እንደውለው ከዚህ ከኖርዝ አሜሪካ ከካናዳ ቶሮንቶ ነው በመጀመሪያ ይሄ ለሁለተኛ ጊዜ ቢሆንም ለኢትዮጵያ በሙሉ እንኳን ለዘመነ ዮሐንስ አድረሳ ችላለሁ ሌላው አዳንዴ ፌስቡክ ጓደኞቼም የተለያዩ ኢትዮጵያ ሰሞኑን ስለጠፋው ስለሞላ አስገዶም እያነሱ አንዳንድ ወሬዎችን ሲያወሩ ሰማለሁ። በመሰረቱ የሞላ አስገዶም መጥፋት ይሄን ያህል በትጥቅ ትግሉ ችግር ይፈጥራል የሚል አስተያየትም የለኝም። ምክንያቱም ሞላ ማለት አንድ ሰው ነው። ትግሉን ሞላ አልጀምረውም፣ ትግሉን ሞላ ያነጥፉም የእሱ በዚህ ሰዓት ወደ ኢትዮጵያ መንግስት መመለስ ኢትዮጵያ ያለ ዘመናት ላይክ እንደ ቻይና መንግስት እንደ ቻይና ሀገር መንግስት ብቸኛ በሆነ በአንድ ፓርቲ እየተመራች እንድትምር የሚያሳይ ህዋ ተልኮ ነው። ይሄ ደግሞ ከኢትዮጵያ ህዝብ ጫንቃ መውረድ እንዳለበት አይደለም። ትልልቅ ነፍስ ያለው ሰው ህጻናት የሚያውቁትም ትናንት እነሱ በገቡ አመት ውስጥ የተወለዱ የሀያ አራት አመት ህጻናት ወጣት ተማሪዎች የተናገሩትን አስተያየት ሰምተናል። ያን አስተያየት የነበረው በሰልፉ ጊዜ እንዳየ ነው። የኢትዮጵያ መንግስት የሀገር ውስጥ አንበሳ፣ የውጭ ሀገር የሚል አስተያየት የተሰጠው መንግስት ነው እና ይህን መንግስት የኢትዮጵያ ህዝብ ከዳር እስከ ዳር የጠላው መንግስት ስለሆነ የሞላ ስገዶ መሄድ በኤርትራ በኩል የተጀመረው መሄድ ክትግል ያዳፍነዋል የሚል አስተያየት የለኝ። አመሰግናለሁ። ከካናዳ ቶሮንቶ። ሀሎ ቪኦኤ አማርኛ ክፍል አዘጋጆች እንደምን አላችሁ? ሁላችሁ እንኳን ለአዲስ አመት በሰላም አደረሰን። በማለት ያው አሁን ሰሞኑን አዲስ ነገር በአዲስ ዘመን በአዲስ ዘመን በአዲስ አመት ጥሩ የሆነ ዜና ለኢትዮጵያውያን የተሰማ ነው። ይኸውም በአቶ ሞላ አስገደም የሚመራ ከስምንት መቶ በላይ ወታደር ከኤርትራ አምልጦ ወደ ኢትዮጵያ ሀገራቸው ገብተዋል። በጣም ደስ የሚል ነው። በእውነት ግን እናንተ ቪኦኤዎች ለሚረባና ለማይረባ ለእነ ዶክተር ብርሃን ነጋ በበለጠ አስፋፍታችሁ ይሄን ታላቅ የሆነ ተአምር ሁኔታዎች ግን ምንም ብዙም አላወራችሁበትም ስነ ብርሃኑ ወሽመጣቸውን ተቆርጠዋል እንግዲህ ይሄን ሁኔታ በደንብ አርጋችሁ ታብራሩት ጥሩ ነው ለማንኛውም በትዝብት ላይ እንዳትወድቁ ገብሬ ነኝ ከዳላስ ታንኪ ዩ ታስተላልፉልን ጥሩ ነው አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። ታዲያ በጭብጥ ላይ ያተኩር አስተያየቶቻችሁን መርጣለን። አሁን አዲሱ መዝናኛ ጊዜ ነው። ዛሬ ዘና ብለን ነው የምናመሻቀዝናንላለን። ሌላ የምናስታውሰውም ነገር አለ። በቤታችን ቢሯችን ውስጥ አንድ ዝግጅት አለ ትንሽ ድግስ አለ። ሚስጥር ላውጣ ልንናገር፣ ጥሩ ነው። የረጅም ጊዜ ራዲዮ ፕሮግራማችን አድማጮች የሚያውቁት ቴሌላይም ባክ በራዲዮ መጽሔት ዝግጅት አድርገናል። ቃለ ምልሱን የመከታተል እድል ላልነበራቸው በድርገጻችን ላይ ያገኙታል። ለማንኛውም አንጋፋው ከ0 ከሰላሳ አራት ዓመት በላይ በአሜሪካ ድምጽ ራዲዮ ያገለገለው ቴሌላይም ባክ አቀናባሪያችን በቅርቡ በጡረታ ይገለላል ወይም ወደ ጡረታ ይወጣል። እሱን ለማሰብ ስራውን ለማክበር ዝግጅት አለን። ዝግጅት ስትል ሌላ ፕሮግራም እንዳይመስል ለም ፕሮግራም አለን አይደል እንዴ? ልክ ነው። ከመብል መጠጡ ሌላ ከፓርቲው ሌላ ማለት ነው። እሺ ሙዚቃ ምን መረጥን? ብዙ አየህ ነው ዛሬ ዘና የሚያደርገን የቴሊም ምርጫ መሆኑን ተመልክቻለሁ። በሌላ ፕሮግራማችን ላይ እስኪ እንስማ። ከላፎንቴ ሌላ ቴሌ ይመርጣል እየመረጠ ነው። እንግዲህ አማርኛ ዘፈኖችን ይዞ እረፍት የሚወጣ ይመስለኛል። ላሉ ምንስ ማለታ መልካም ከአይኔ ከመሃሉ አንቺ ብቻ እኮ ነሽ በሚታየኝ ሁሉ ስለሻሌ አይኔ ከመሀሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ

እስኪ ጠይቀውትርስሽን ምን ይሆን ምክንያቱ? ፈገግ ብሎ ሸኘኝ ስቆርት አንጀቱ ስቆርት አንጀቱ ከኔ አንጀት ይመስል ይገርባል። ሰዓት ይሄ ነው እያለ ነው። ከኔ እንጀት ይመስል እያለን ነው ብዙ አየሁ ግሩም ዜማውን እናመሰግናለን። አድማጮች ወደ ሁለተኛው አጋማሽ ዘልቀናል። የስቱዲዮ ሰዓታችን ከሚሶሳ ከ35 ያመለክታል። አዲሱ ቀጣዩ ቀዳሚው ከዚህ ቀጥሎ የሚቀርበው ባለጉዳዩ እዚህ አለው። ባህልና ማህበረሰብ ባህልና ማህበረሰብ ዛሬ ይዞላቸው የቀረበው አድማጮች ሙላ አለ ማን ናቸው? አዲሱ ዛሬ እንግዳይ ሳሙኤል አሰፋ ይባላል። ወጣት ነው። አዲስ ጉዳይ በተሰኘ መጽሔት ላይ ለረጅም ጊዜ ሲያቀርበው የነበረ በኢትዮጵያ ዕለታዊ የታሪክ ትንታኔ ላይ ያተኮረ እለቱም በታሪክ ውስጥ እንደሚባለው ብዙም መረጃ በሌለበት ሀገር እንዴት እንድትሳካለ ላይ ያጫውተናል። የእሱ ትረካዎች ናቸው። በተለያዩ ቀናት ውስጥ የተከናወኑትን በጣም ረጅም ጊዜ ወደኋላ ይሄዳል። ዋቢ መጽሐፍትን እያጣቀሰ ነው የሚያቀርብልን ከእሱ ጋር የምናደርገው ይሆናል። መልካም ቀጥሉ። መስከረም ሁለት አስራ ዘጠኝ ስልሳ ሰባት ዓመተ ምሕረት ከጠዋቱ አራት ሰዓት ግርማዊ ቀዳማዊ አፄ ኃይለ ስላሴ ከስልጣናቸው ወርደው ከታላቁ ቤተ መንግስት ወደ አራተኛ ክፍለ ጦር ግቢ ተወስደው ታሰሩ። አዲስ ተቋቁሞ የነበረው የጠቅላይ ሚኒስትር ሚካኤል እምሩ ካቢኔ የሾሙን ንጉሱ ናቸው እርሳቸው ከወረዱ ስልጣናችን እንለቃለን በማለት በዚህ ቀን ስልጣናቸውን በፈቃዳቸው ለቀቁ፣ የሚል ከጌታቸው አሳን ሌተና ኮሎኔል ኢትዮጵያና ንጉሰ ነገስቱ የሚል ታሪክ መጽሐፍ ላይ አግኝቻለሁ። እንዲሁም ግርማ ዘውድ የተባሉ ደራሲም እንደ ኢትዮጵስ በሚለው መጽሐፋቸው ላይን ታሪክ ዘግበውታል። ወደ ኮሎኔል መንግስቱ የግድያ ሙከራ ስንመጣ መስከረም አስራ ሶስት አስራ ዘጠኝ ስልሳ ዘጠኝ ዓመተ ምህረት ነው። ሌተና ኮሎኔል መንግስቱ ኃይለማርያም በዚህ ቀን ምሽት ከስራ ወደ መኖሪያ ቤታቸው ሲሄዱ የሆን ሆቴል ፊት ለፊት በሚገኙ ትራፊክ መብራት ላይ ከኢህአፓ ታጣቂዎች በተተኮሰባቸው ጥይት ቆሰሉ የሚል እንዲሁ ዘነበ ፈለቀ ነበር በሚለው መጽሐፋቸው ላይ እንዲሁም የባባተ ሻምበል ማለት ነው ጀኔራሎቹ በሚለው መጽሐፍ ላይ ዘግበውታል። ሳሙኤል፣ እንግዲህ ዋና ዋና የሚባሉትን እያነሳን ቀንና ጊዜውን ከታሪኩ ጋር እያዛመን እንመለከታለን። እስኪ ገፋ አድርገን እንሂድ። በዚህ የዕለታትን ክንውኖች በሚተርክ ጽሁፍ ስብስብ በመጽሐፍ መልክ እንዳልታተመ ተረድቻለሁ። ያለው ግን በርካታ ያለ ዳጎስ ያለ ስብስብ ነው። እንዴት ነው የምታደራጀው? እንደሚታወቀው እንግዲህ በኢትዮጵያ ታሪክ ውስጥ የታሪክ መዛግብቶችንም ገላብጬ ለማየት እንደሞከርኩት በእያንዳንዱ ቀን በርካታ ታሪኮች ተከናውነዋል። ዛሬ በኢትዮጵያ አቆጣጠር መስከረም ስድስት ነው። በዚህ ቀን ካለው ካገኘሁት ታሪክ ጎላ ያለውን ስፍራ የሚይዘው ይሄ ቀን የአፍሪካ ነጻነት ቀን ተብሎ እንዲከበር በአፍሪካ መሪዎች የተወሰነበት ቀን እንደሆነ ከአንድ የታሪክ ምንጭ አግኝቻለሁ። መቼ ነው ይህ የሆነው? መስከረም ስድስት አስራ ዘጠኝ ሀምሳ ስድስት አመተ ምህረት ነው። እንግዲህ ይህን የታሪክ ስብስብ ሳሰባስብ የእያንድ አንዱን ታሪክ ሪፈር የሚደረግ ያገኘሁበትን ምንጮች ለመግለጽ ሞክሬያለሁ፣ ለማስቀመጥ ሞክሬያለሁ። ይሄ ታሪክን ያገኘሁት የአጼ ኃይለሥላሴ ታሪክ በሚል ርዕስ በአቶ በሪሁን ከበደ መስከረም ሀያ አንድ አስራ ዘጠ ዘጠና ሶስት የታተመ መጽሐፍ ላይ ነው። ይህን ታሪክ ያገኘሁት የዕለት ክንዋኔዎች ናቸው የሰፈሩት። አበይት ክንዋኔዎች በታሪክ ጎልቶ የሚወጡ ናቸውና ብዙ ቦታዎች ይወስዳሉ። ምናልባት አንዳንዱ ቀን ከሌላው አንዳንዴ የሚዘገብ ተለይቶ የሚታይ ታሪክ የማይኖርበት እንደሚሆን ይገባኛል። አንዳንድ ልውሰድ ከተመለከትኳቸው፣ ነሐሴ ሰባት ቀን በሺህ አምስት መቶ አመተ ህረት አጼ ናኦድ በዚህ ቀን ሞቱ። አጼ ናኦድ ስምንተኛው ሺህ ሳይገባ በሰባተኛው ሺህ መጨረሻ ላይ ሞቱ ተብሎ ይነገራል። የስምንተኛው ሺህ ዘመን አቆጣጠር ምድር ከተፈጠረች እስከ ክርስቶስ መወለድ ያለውን ዘመን አምስት ሺህ አምስት መቶ ዓመት ከክርስቶስ መወለድ በኋላ ያለውን ደግሞ አንድ ሺህ አምስት መቶ ዓመት በመቁጠር የዓለም ፍጻሜ በአንድ ሺ አምስት መቶ እንደሚሆን የተነበዩ ነበሩ። በስምንተኛው ሺህ ብዙ ክፉ ነገሮች ይከሰታሉ የሚል ንግርት ተነግሮ ስለነበር ብዙ ሰው ስምንተኛው ሺህ ሳይደርስ እንዲሞት ይጸልይ ነበር እያልክ ትቀጥላለህ። ዕለቱን ብቻ ሳይሆን ከትንቢቱ ጋራም ከጊዜው ጋር ተያይዞ የተባሉ ነገሮችንም ታዛምዳለህ። እንዲህ የዳጎሰ ታሪክ ተጽፎ ተደራጅቶ በማይገኝበት ሁኔታ ይሄን ያህል ጊዜ ወደ ኋላ ሄዶ ያን ታሪክ ያን ቀን የሚያስታውሱ መረጃዎች ማግኘት አዳጋች ይመስለኛል። ና እንዴት ተሳካ? እንደ ተናገርከው አሉላ እንግዲህ ከባድ ነው። ይህን ሁሉ በየቀኑ ያሉ የታሪክ ስብስቦችን ማጥናት፣ ማሰባሰብ ከባድ ነው። ከስምንት ዓመት በላይ ነው የፈጀብኝን ታሪክ ስብስብ ለማሰባሰብ በአዲስ አበባ ዩኒቨርሲቲ የኢትዮጵያን ስተዲስ ላይብረሪ በግለሰብ ላይብረሪዎች ከሰዎች ከግለሰቦች ከማገኛቸው መጽሐፍት ከሃይማኖት ተቋማት ካገኘሁት ላይብረሪዎችን በመጠቀም እንደዚህ እንዲህ ከተለያዩ ምንጮች ነው በማሰባሰብ ሬሊ በጣም አድካሚና ሰፊ ጥናትም የወሰደ ሰፊ ጊዜም የወሰደ ነው። እንግዲህ ተሰብስቦ ባለመገኘቱ ምክንያት ያው እነዛን ሁሉ መጽሐፎች እንግዲህ ብዙ መጽሐፎችን ሪፈር ለማድረግ ተገድግድ ማገላበጥ ነበረብህ። እንደዛ ነው። እንዲሁ በናሙናነት ነት ከሰጠኸኝ ከተመለከትኳቸው ጽሑፎች አንድ ሌላ ታሪክ ልውሰድ። ነሐሴ አስራ አምስት በሺ ዘጠኝ መቶ አስራ ስድስት እቁ ኢትዮጵያዊ ምሁር አለቃ ታዬ ወልደ ማርያም አረፉ ይላል። ይሄ የዜና እረፍት የተዘገበበትን ነው የሚያነሳው ነሐሴ ስምንት 1913 አልጋወራሽ ተፈሪ ለነቀምቴው ገዢ ደጃዝማች ገብረ እግዚአብሔር የዴዴሳ ድልድይ ተሰርቶ በማለቁ ምክንያት የተሰማቸውን ደስታ ገልጸው ደብዳቤ ጻፉላቸው። ቀላል ከሚመስለው በታሪክ ቦታ እንዲኖረው የሚገባ ማስታወሻ በአገር ጉዳይ ትልቅ ቦታ እስካላቸው ድረስ ትሄዳለ። እስኪ አንድ ሁለቱን ለናሙና አንብብልን። ብዙ ናቸው ያየሁት። የነሐሴ ስድስት ታሪክ አለ። የ1874ቱ የሸዋ ንጉሥ ሚኒሊክና የጎጃሙ ንጉሥ ተክለ ሃይማኖት ተዋግተው ንጉሥ ተክለ ሃይማኖት ቆስለው ተማረኩ። ከዛ በኋላ የተከተሉ ዓመታት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የታሪክ ክንውኖችንም ይመለከታል ጽሁፍ። እስኪ አንዱን አቅርብልን። እሺ፣ አሁን ያለነው መስከረም ላይም ስለሆነ እንደ ናሙና በመስከረም ወር ላይ የተደረጉት ታሪኮችን ብንመለከት በመሪዎች በኢትዮጵያ መሪዎች ላይ ሁለት የግድያ ሙከራዎች ተደርገዋል። እነዚህ የደርግ ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለ ማርያም ላይ መስከረም አስራ ሶስት አስራ ዘጠኝ ስልሳ ዘጠኝ የተደረገ በኢህአፓ የተደረገ የግድያ ሙከራ ነው። ሁለተኛው ደግሞ አልጋ ወራሽ ተፈሪ ላይ መስከረም ዘጠኝ አስራ ዘጠኝ አስራ ስምንት የተደረገ የግድያ ሙከራ ነው። ሌላው መስከረም አስራ ሰባት ልጅ ኢያሱን ከስልጣን ለማውረድ የተደረገ ሹምሽር ነበረ። እነዚህ ታሪኮች በእውነት ትንሽ ልብ የሚነክሆኑ አግኝቻቸዋለሁ አንድ ኢንተረስቲንግ ታሪክ ያገኘሁት በልጅ እያሱን ሹምሽርን በተመለከተ ያው እንደምናውቀው አዲስ አበባ ከተማ ውስጥ በተደረገ ጉባኤ ነው ልጅያሱ ከስልጣናቸው የተወገዱት እና መስከረም አስራ ስምንት ቀን አስራ ዘጠኝ ዜሮ ዘጠኝ በዛው አመት ምረት ማለት ነው። በማግስቱ ንግስት ዘውዲቱ እንዲ ዘውዱን እንዲይዙ እና ስልጣኑን እንዲይዙ ነበረ የተወሰነው በዚህ ቀን ልዕልት ዘውዲቱ ሸዋ ውስጥ ፋሌ በተባለ ቦታ እንዲቀመጡ ልጅ እያሱ ተወስኑባቸው፣ ወስኖባቸው በግዞት ሳሉ በመስከረም አስራ ስምንት ውስጥ ሹም ሽር ልጅ እያሱ ከስልጣን ወርደው ዘውዲቱ እንዲነቅሱ መወሰኑን አያውቁም ነበረ። በዚህ ቀን ከአዲስ አበባ የተላኩት የሚኒሊክ የግቢ ሚኒስትር በጃች መታፈሪያ መልከ ጼዴቅ፣ በከፍተኛ እጀብ አስከትለው ሲሄዱ አባጤና እያሱ ደግሞ ወዴት ወስድ አስረው ሊወስዱን ይሆን ብለው በተደናገጠ መንፈስ ይጠባበቁ የመጡት ሊያነግሷቸው መሆኑን ሲነግሯቸው ለጊዜውም ቢሆን የሚናገሩትንም ሆነ የሚያደርጉትን ማወቅ ተስኗቸው ነበር የሚል ኢንተረስቲንግ ታሪክ አግኝቻለሁ። ሳሙኤል፣ የሚስቡ የሚማርኩ ምናልባትም ከጊዜውና ከቦታው ጋር ሁኔታዎችን አዛምደን እንድንመለከት የሚጋብዙ የታሪክ ክንዋኔዎች ናቸው። በአንኳር ታሪክነታቸው የሚታዩ ሁኔታዎችን ዘልቀን እንመለከታለን። ለዚህ ጽሁፎችን ለቅምሻ ያህል ነው ያቀረብነው። አንድ ጥያቄ ላንሳና ፕሮግራማችን እንቋጭ። እንዲህ ያሉ ምናልባትም ቅድም እንደተመለከት ነው የጊዜ ብዛቱ ለማሰብ እንኳን የሚከብድ የሚመስለውን ያህል ወደ ኋላ የምንሄድበት የታሪክ ሁኔታዎች መሆናቸው፣ ሁለትም የተዘገቡ ታሪኮች በብዛት በሌሉበት ባህል ውስጥ ስለሆነ ትክክለኝነታቸውን በምን ማረጋገጥ ይቻላል? እንዴት ነው ለማረጋገጥ ጥረቶችን ያደረግከው? መረጃ ዋቢ ጠቅሰህ እንደሆነ ተመልክቻለሁ። ያ ምንጭ የተሳሳተ ከሆነ መረጃውም የተሳሳተ የመሆን እድል አለሁና እስኪ እስከዛ ድረስ ገፋ አድርገህ ተመልከት። እውነት ነው። እንግዲህ ታሪክ ምርምር ይጠይቃል። ማገናዘብም ከተለያዩ ምንጮችን ማየት ያስፈልጋል እና አብዛኞቹ የተጠቀምኳቸው መጽሐፎች በታወቁ የኢትዮጵያ ታሪክ ጸሐፊዎች የተጻፉ መጽሐፍት ናቸው። እነዛ በተባለው ቀን የተባለው ታሪክ እውነተኛ መሆኑን ከተለያዩ ምንጮች ለማረጋገጥ ሞክሬአለሁ። ሁለት ሶስት ለደራሲያን ያንን ተመሳሳይ ታሪክ ዘግበውታል። ምናልባት ሊኖር የሚችለው የአገላለጽ ልዩነት እና ወይም የአንድ ቀን ወይም የሁለት ቀን ልዩነት ነው። አብዛኛው ጸሐፊዎች የተስማሙበትን ቀን ወስጄዋለሁ። አብዛኛው ጸሐፊ የማይስማሙበትን ቀን ደግሞ እከሌም በዚህ ቀን ብለዋል፣ እከሌም በዚህ ቀን ብለዋል። ፋክት ስለሆነ የምዘግበው ሌላ ማብራሪያ ውስጥ አልገባም። ግሩም በዕለታዊ የኢትዮጵያ ታሪክ ትንታኔ ላይ ያተኮረ የየዕለት የኢትዮጵያን ታሪክ የሚመለከት ጽሁፍ ነው። ከሳሙኤል አሰፋ ጋር የጀመርነው ውይይት አድማጮች አልተቋጨም። ምናልባትም ረዘም ይላለ ጊዜ ሊወስደን ይችላል። ለዛሬው ታዲያ ላመስግንና ሳምንት በቀጠሮ እንገናኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የፊታችን እሁድ አገልግሎት መስጠት የሚጀምረው የአዲስ አበባ ቀላል ባቡር በከተማው ያለውን የትራንስፖርት ችግር በከፍተኛ ሁኔታ እንደሚቀርፍ ተገልጧል። እሁድ ሥራ የሚጀምረው በሁለት የከተማው አቅጣጫ ከተገነባው 34 ኪሎ ሜትር የባቡር መስመር አንደኛው ማለትም ከቃሊቲ የሚነሳውና 17 ኪሎ ሜትር የሚረዝመው መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። የኮርፖሬሽኑ የሕዝብ ግንኙነት ኃላፊ አቶ ደረጀ ተፈራ ለቪኦኤ እንደገለጡት በተለይ በሚቀጥሉት አምስት ዓመታት በአዲስ አበባ እና በተለያዩ የአገሪቱ አካባቢዎች ተጨማሪ የባቡር መስመሮች ይዘረጋሉ። የሕዝብ ግንኙነት ኃላፊውን ያነጋግረው እስክንድር ፍሬው ነው። የአዲስ አበባው 34 ኪሎ ሜትር የባቡር መስመር ሙሉ በሙሉ ስራ ሲጀምር የከተማዋን የትራንስፖርት ችግር እንዴት እንደሚያቃልል በማብራራት ይጀምራሉ። ይሄ ባቡር ስራ ሲጀምር ቢያንስ ስልሳ ሺ መንገደኞችን በአንድ ጊዜ ያነሳል። 41 ባቡሮች ናቸው ያሉት። 41 ባቡሮች፣ አንዱ ባቡር እስከ 317 ሰው የመጫን አቅም አለው። 41 ባቡሮች በአንድ ጊዜ በአራቱም አቅጣጫ ሲንቀሳቀሱ፣ ስልሳ ሺ መንገደኞችን ማንቀሳቀስ ይችላሉ ማለት ነው። ሌላው እነዚህ ስለዚህ በቀን ስንት ነው ማለት ነው? በአንድ ጊዜ ሲሉ አንዴ ሲሄዱ ብቻ ስልሳ ሺህ ሰው ነው። በቀን ምን ያህል ይሆናል? ሰዓት በአንድ ሰዓት ውስጥ ስልሳ ሺህ መንገደኞችን ማጓጓዝ ይችላል ማለት ነው። እያንዳንዱ ባቡር ዲዛይን የተደረገው በየስድስት ደቂቃ ልዩነት ነው። አሁን ስንጀምረው ስድስት ደቂቃ ላይሆን ይችላል ከፍ ሊል ይችላል፣ ግን መጨረሻ ላይ ወደ ስድስት ደቂቃ ነው። በስድስት ደቂቃ ልዩነት አንድ ባቡር ይመጣል ማለት ነው። ይሄ ነው። የመጀመሪያው ባቡር ያመለጠው ተሳፋሪ ከስድስት ደቂቃ በኋላ ሌላኛዋን ያገኛታል ማለት ነው። ደረገበት ነው ስንጀምረው ግን ስድስት ደቂቃ ዋላ ንጠብቃት እንችላለን ከሙከራም እያካሄድን ደግሞ እነዚህን አብረን እያየን እያስተካከልን የምንሄድበት ነው ማለት ነው። ስለዚህ የተመረጠውን ቦታ ከፍተኛ የሆነ የመንገደኞች እንቅስቃሴ ያለበት ነው ማለት ነው። ይሄ ብቻ አይደለም። የአዲስ አበባ ከተማ ትራንስፖርት ችግር የሚፈታው የማስ ትራንስፖርት ስንል የባስ ራፒድ ትራንስፖርት ሲስተም እንለዋለን። ፈጣን አውቶቡሶችም እንደዚሁ አዲስ አበባ ውስጥ እንዲገቡ ይደረጋሉ ማለት ነው ነውእቅድ የተያዘው ነው የሚነግረው እቅድ የተያዘው ነው። ስለዚህ እነዚህ ሁሉ ሲዳመሩ የአዲስ አበባ ከተማ ትራንስፖርት ችግር ይቃለላል ማለት ነው። ይሄ ብቻ ሳይሆን በሁለተኛው የእድገትና ትራንስፎርሜሽን እቅድ የሚገነባል ሌላ የባቡር መስመር አለ እዚሁ አዲስ አበባ ውስጥ ይሰፋል ማለት ነው። ስንት ኪሎ ሜትር ነው? በሁለተኛው የእድገትና የትራንስፎርሜሽን እቅድ እንግዲህ አሁን መስከረም አንድ ቀን ወረዲ ይፋ ተደርጓል። ሁለተኛው የእድገትና የትራንስፎርሜሽን እቅድ በኢትዮጵያ መንግስትና በሱ በአምስት ዓመት ነው የሚቆየው። ምን ያህል ኪሎ ሜትር እንደሚገነባ ይታወቃሉ። በአዲስ አበባ ከተማ ብቻ እስከ ሰባ ሁለት ኪሎ ሜትር ይገነባል ተብሎ ይጠበቃል። አሁን ስለዚህ ይሄ ማለት እንግዲህ አዲስ አበባ የአሁኑን ሳይጨምር ሰባ ሁለት ኪሎ ሜትር ሳይጨምር ማለት ነው። እነዚህ ደግሞ አሁን የሚገነቡት ምንድ ነው? በአብዛኛው በዋሻ ውስጥ የሚሆኑ ናቸው ማለት ነው። በመሬት ውስጥ የሚገነቡ ነው የሚሆኑት ማለት ነው። ስለዚህ ይሄ ይሄ ባቡር በፌስቱም የሚቆም አይደለም። ፌስ ስሪም ፌስ ፎርም እያለ ሄዳል ማለት ነው እንደ አቅማችን እየተገነባ ከከተማዋ የትራንስፖርት ኔትወርክ ጋር የሚተሳሰር መሆን አለበት ማለት ነው እና የከተማዋ ትራንስፖርት ችግር ሊፈታ የሚችለው ትናንሽ የትራንስፖርት አገልግሎት የሚሰጡ የትራንስፖርት ሲስተሞች ለእነዚህ ማስ ትራንስፖርት ለሚሰጡት እየመገቡ ከመንደር ውስጥ እያወጡ ወደ ዋናው መስመር ይመግባሉ። ዋናው መስመር ላይ ደግሞ ይሄ ፈጣን አውቶቡሱ፣ ባቡሩ ህዝቡን ያንቀሳቅሳል ማለት ነው። በዋጋ መጠነኛ ይሆናል። የሚመጡ አውቶቡሶች እና አሁን መጡት ባቡሮች ቢሆን በአገልግሎታቸው ዘመናዊ ናቸው የደረሰበትን ቴክኖሎጂ የያዙ ናቸው ማለት ነው። አቶ ደረጀ፣ ብዙ ሰዎች የሚጠይቁት ጥያቄ አለ። ቀላል የሚለው ነገር ምንድን ነው? የአዲስ አበባ ቀላል ባቡር ሲባል ባቡር ባቡር ነው። ለምንድን ነው ቀላል ባቡር የሚለው አጠቃቀም ምንድን ነው? ምን ለማመልከት ነው ቀላል የተባለበት? አንደኛው ለህዝብ ትራንስፖርት ብቻ የሚውል ነው፣ ለጭነት አይውልም። ሁለተኛው የሚጓዘው ርቀት በጣም አጭር ነው። ለምሳሌ አሁን የአዲስ አበባ ጅቡቲን ብትወስድ፣ ከአዲስ አበባ እስከ ጅቡቲ ድንበር ደወሌ ድረስ 656 ኪሎ ሜትር ነው ጅቡቲ ደግሞ መቶ ኪሎ ሜትር አለ። 756 ኪሎ ሜትር አለ። ቀላል ባቡር አትለውም። እዛ ላይ የሚንቀሳቀሱት ባቡሮችም አንደኛ ለመንገደኞች የሚሉ ናቸው፣ ለጭነትም የሚሉ ናቸው። ጭነትም ደረቅ ጭነትንም፣ ፈሳሽ ጭነትንም፣ ከብትንም ሁሉም የሚያንቀሳቅሱ ናቸው። የቁም ከብቶችን ሁሉም የሚያንቀሳቅሱ ናቸው። ሁለተኛ እዛ ላይ የሚሰማሩ ሎኮሞቲቮች ቢሆን እስከ 1758 እስከ 1100 18 ኪሎ ሜትር ባቡሮች ናቸው። ሚንትን የሚሉበት ዋናው መለያው ግን ለጭነትና ለመንገደኞች በአጭር ርቀት የሚያገለግል ነው ማለት ነው። አዲስ አበባ ቀላል ባቡር ላይ አንዷ ሎኮሞቲቭ 64 ወንበር አለ። ባቡሩ ግን እስከ 317 ይዘል። አብዛኛው ቆሞ ነው የሚሄደው ማለት ነው። ለምን አጭር ርቀት ስለሚሄድ ነው ማለት ነው። ጅቡቲ ልውሰድ ብትል ግን 756 ኪሎ ሜትር ቆሞ ሰው አይሄድም። ተቀምጦ ነው መሄድ ያለበት። ቀላል የሚያስብለው አንደኛ ለጭነት አገልግሎት የማይሆን ለመንገደኞች ብቻ የሚያውልና አጭር ርቀት የሚጓዝ ነው ማለት ነው። ከጥራት አንጻር ቅድም እርሶ ነካክተውታል። በርግጥ ለምሳሌ ሀዲዱ የተገነባበት ወይም አጠቃላይ ሆኖ የባቡር ፕሮጀክቱ እየተሰራበት ያለው የጥራት ሁኔታ ምን ይመስላል? ከሌሎች በሌሎች ሀገሮች ከሚካሄዱ መሰል ግንባታዎች ጋር በማነጻጸር ኢትዮጵያ ውስጥ የሚገነቡ ባቡሮች ዓለም አቀፍ ደረጃቸውን የጠበቁ ስታንዳርዶች ናቸው። ስታንዳርድ ጌጅ አለ። አንድ ነጥብ አራት ስድስት ያን የጠበቀ ነው ይሄ ባቡር። አዲስ አበባ ቀላል ባቡር ከጅቡቲው ጋር ይገናኛል። ከአዋሽ ወልዲያ መቀሌው ጋር ይገናኛል። ምክንያቱም አዲስ አበባ ብቻዋን ታጥራ የምትቀመጥ አለች። ሕዝቡ ከአዲስ አበባ ተነስቶ በባቡር በሰበታ ስቴሽን አድርጎ ወደ ጅቡቲ፣ ድሬዳዋ፣ መኢሶም ፈለገበት ምስራቁን ሀገር ሊሄድ ይችላል። ይገናኛል ሲሉኝ ለምሳሌ አንድ ሰው ከአዲስ አበባ ተነሳና ቃሊቲ ደረሰ፣ ከዛ ወርዶ እንደገና እንደዛ ለማለት ሲያብራሩ አይደለም። በፌስቱ ላይ አንዱ እንትን የሚለው ይሄ ነው ከአዲስ አበባ ትነሳለ። ከአዲስ አበባ ተነስተህ ቃሊቲ ላይ ነው የሚቆሙ አይደለም። ቃሊቲ ላይ አሁን የመጨረሻው አይደለም። ፌስቱ ደግሞ ወደ ሰበታ መስመር ጋር የሚያገናኘውን ያገናኛል ማለት ነው። ይሄ ብቻ ነው በአምስቱ ዓመት የሚገነባ ከዚያ ወደ ምዕራቡም እንትን አቅጣጫ ስትሄድ ከሰበታ ትነሳለ፣ አምቦ፣ ጃጂ፣ ጅማ በደሌ መስመር ይሄዳል ማለት ነው። እስከ ደቡብ ሱዳን ይሄዳል ማለት ነው። የምስራቁም እንደዚሁ ከጅቡቲ ጋር የሚገናኝ ነው። ጅቡቲ ከሌላ ጎረቤት ሀገር ጋር የምትገናኝ ከሆነ ያን ስታንዳርድ ጠብቆ ነው የሚገናኘው ማለት ነው። ስለዚህ ይሄ ስታንዳርድ ጌጅ ብዬ ስልህ ኢትዮጵያ ብቻ ውስጥ የምትጠቀምበት ሳይሆን ከጎረቤት ሀገሮች ጋር የሚኖረው የባቡር ኔትወርክን የሚያገናኝ ነው ማለት ተመሳሳይ ስታንዳርድ ነው ዓለም የደረሰበት ስታንዳርድ ብለን ምን ሎኮሞቲቮቹን ብትል ዋናዎቹ ባቡሮቹ ለማለት ነው ፉርጎ ነው ምንለው ተሳቢዎቹ ለጅቡቲ መስመር ፉርጎ እንላቸዋለን አንድ ለአንድ ሎኮሞቲቭ ሀያም ሰላሳ ፉርጎዎች ሊስብ ይችላል። ተባላይ ግን ሁሉም ባለሞተር ናቸው። በኤሌክትሪክ የሚሰራ ሞተር አላቸው ሎኮሞቲቭ ነው የምትላቸው መኪናዎቹ ወይም ትላቸዋለህ። ስለዚህ እነሱ ደረጃቸው የጠበቁ ናቸው። ዘመናዊ ናቸው። ዘመናዊ ያፈራው ቴክኖሎጂ የተገጠመላቸው ናቸው። የሰርቲፊኬሽን ጉዳይ ሲነሳ ከሶስት 3 ሺህ በላይ ቼክሊስት መጠይቆች አሉ ሰርቲፋይ ለማድረግ ከሶስት ሺዎቹ አርባዎቹ ብቻ ናቸው የጎደሉት መረጋገጫ ለመስጠት ማለት ነው ሰርቲፋይ ለማድረግ አርባዎቹም በጣም ቀላል እና አሁን በዚህ ሁለት ሶስት ቀን ውስጥ የሚያልቁ ናቸው ማለት ነው ስለዚህ በማን የሚሰጥ ነው መረጋገጫው ሼንዜን ካምፓኒ ነው የሚሰጠው አለም አቀፍ ደረጃውን የጠበቀ ካምፓኒ ነው ስለዚህ በዛ ነው የሚሰጠው እና በጥሩ ደረጃ ነው ስታዩም ባቡሩ ይህን ነው የጠበቀ ነው ሌላ ጥያቄ ላንሳ። እንግዲህ አሁን አዲስ አበባ ላይ ቆይተናል። በሌሎችም የአገሪቱ አካባቢዎች የባቡር ፕሮጀክቶች እየተገነቡ እንደሆነ ይታወቃል እና በቅርቡ አገልግሎት የሚጀምር ይኖራል ወይ? ከነሱ ውስጥ ለምሳሌ አንዱን የኢትዮጵያ አካባቢ ከሌላኛው የኢትዮጵያ አካባቢ የሚያገናኙ የተለያዩ የባቡር ፕሮጀክቶች እንዳሉ ይታወቃል። የኢትዮጵያ ምድር ባቡር ኮርፖሬሽን ከሚያስገነባቸው የባቡር ፕሮጀክቶች አንዱ አዲስ አበባ ቀላል ባቡር ነው፣ እስካሁን ስንነጋገርበት የነበረው ነው። ሌላው ከአዲስ አበባ ሰበታ መኢሶ ደወሌ ጅቡቲ የሚሄደው መስመር ነው። ይሄ 656 ኪሎ ሜትር የሚረዝም ነው። ይሄ ማለት ከአዲስ አበባ ተነስቶ ወደ ጅቡቲ ብቻ ይሄዳል። ከአዋሽ ደግሞ አዋሽ ወልዲያ ሀራ ገበያና ከመቀሌ ወልዲያ ሀራ ገበያ ሌላ ፕሮጀክት አለ። ከአዲስ አበባ ሰበታ መኢሶ ደወሌ ጅቡቲ ፕሮጀክት የባቡር ሐዲድ ማንጠፍ ስራው ስሊፐር ማንጠፍራው አልቋል። በሁለቱም በኩል አሁን በቅርቡ ምክትል ጠቅላይ ሚኒስትሩ በተገኙበት የተመረቀው ነው የሚሉ ግንቦት ላይ የሀዲድ ማንጠፍራው ተጠናቋል። በጅቡቲ በኩልም ሐምሌ ላይ በተመሳሳይ መልኩ ነጋድ የምትባል ስቴሽን ላይ እንደዚሁ ተጠናቋል ነው ኦፊሻል። አሁን ሎኮሞቲቮች እየመጡ ነው ያሉት ሎኮሞቲቮቹ ለባቡር የሚያስፈልጉት እየመጡ ነው ያሉት ሎኮሞቲቮች ሲሉ፣ ለአድማጮች ግልጽ ለማድረግ ባቡሮቹ ማለት ነው። ዋነኞቹ እና ዋገኖቹ ዋና ሳቢዎቹ እና ተሳቢዎቹ ማለት ነው። እነዚህ እየመጡ ያሉበት ሁኔታ ነው ያለው። እነዚህ ባቡሮች እንግዲህ እየመጡ ያሉት ምንድን ነው። ጥቅምት ላይ ግንባታው ይጠናቀቃል ብለን ነው የምንጠብቀው። በስምምነታችን መሰረት የኤሌክትሪክ መስመር ዝርጋታዎች እየተካሄዱ ያሉበት ነው። ፖሎ የተተክለዋልም ኤሌክትሪክ መስመሩ እየተዘረጋ ነው ያለው። ኢትዮጵያ ውስጥ የሚገነቡ ባቡሮች ሁሉም በኤሌክትሪክ የሚሰሩ ናቸው፣ ምክንያቱም ሀገሪቱ የምትከተለው የአረንጓዴ ልማት ስትራቴጂ ነው። አቶ ደረጅ የተፈራ፣ የኢትዮጵያ ምድር ባቡር ኮርፖሬሽን የህዝብ ግንኙነት ኃላፊ፣ በጣም አመሰግናለሁ፣ ስለ ጊዜዎት በጣም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ኛው ዓመት ዓመት በዩናይትድ ስቴትስ ደቡብ ክፍል በባርነት ቀንበር ተይዘው የነበሩትን ጥቁር አሜሪካውያንን ነፃ ለማውጣት በድብቅ ይደረግ በነበረው ጥረት በህቡ የሚሰሩ ሰዎች መረብና መደበቂያ ቤቶቹ ህቡ የባቡር መንገድ የሚል መጠሪያ ነበራቸው። አሁን በቅርቡ ኢራቅ ውስጥ ስላለው ሁኔታ ፊልም ለመስራት የሄደ ሰው በአሁኑ ወቅትም ዳዕሽ በሚል የአረብኛ መጠሪያ የሚታወቀው እስላማዊ መንግስት ነኝ የሚለው ጽንፈኛ እስላማዊ ቡድን በባርነት የሚይዛቸውን የዚዲ ሴቶችና ልጃገረዶችን ነጻ ለማውጣት በሚደረገው ጥረት ተመሳሳይ የሰዎች መረብ እንዳለ ለመረዳት ችሏል። ኤድዋርድ ዋትስ የተባለው ፊልም ሰሪ ሴቶችን በማዳን ተግባር ስለሚሳተፉት ሰዎች ብርታትና ድፍረት እንዲሁም በባርነት የተያዙት ወጣት ሴቶች ስላሳለፉት ስቃይ ገልጿል። ኢዜዲን ከመሳሰሉት ውህዳን ህዝቦች የሆኑት ሴቶችና ልጃገረዶች በዳዕሽ እጅ በሚገቡበት ወቅት ከፍተኛ ስቃይ ይደርስባቸዋል። የሰቆቃ፣ በህብረት የመደፈር፣ የባርነትና የመታሰር ተግባሮች ይፈጸሙባቸዋል። ገበያ ላይ እርቃናቸውን ቀርበው ይሸጣሉ፣ ይለወጣሉ፣ ለዳዕሽ ምልምሎችና ለተዋጊዎቹ በስጦታ መልክ ይሰጣሉ። ሴቶቹ ሙስሊሞች አይደሉም በማለት ዳዕሽ በሚፈጽምባቸው ስቃይ በመደሰት ጉራ ይነዛል። ይሁንና ሙስሊም ሴቶችና ልጃገረዶችም ከስቃይ አልዳኑም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገወጥ በሆነ መንገድ ስለማዘዋወር ጉዳይ በቅርቡ ባወጣው አመታዊ ዘገባ ዳዕሽ በቁጥጥር ስር ያሉትን ሙስሊም ሴቶችንና ልጃገረዶችን በግድ ለተዋጊዎቹ ይድራቸዋል፣ እምቢ ቢሉ ይገድላቸዋል ይላል። አንዲት ከዳዕሽ ያመለጠች የ25 ዓመት ዕድሜ ሶሪያዊት ባለፈው አመት ከሲኤንኤን ጋር ባደረገችው ቃለመጠይቅ በተለይም የውጭ ዜጋ የሆኑት አማጽያን በሴቶች ላይ በሚስቶቻቸውም ላይ ሳይቀር የጭካኔ ተግባር እንደሚፈጽሙ ገልጻለች። አንዳንዴ ሚስትየዋ በተፈጸመባት የወሲብ ጥቃት ምክንያት ለአስቸኳይ ሕክምና ሆስፒታል የምትወሰድበት ጊዜ እንደነበረ ወጣቷ ሴት ገልጻለች። ለደህንነቷ ሲባል ኸዲጃ ተብላ የምትጠራው ሴት ቃለመጠይቅ ለማድረግ የተስማማችው ሰዎች በተለይም እንደ እሷ በዳዕሽ የፕሮፓጋንዳ ድረገጽ ተታለው የሚገቡ ሴቶችን ለማስጠንቀቅ መሆኑን ጠቁማለች። በእነሱ ፕሮፓጋንዳ የሚታለል ማንም ሰው እንዲኖር አልፈልግም። ትክክለኛ ሙስሊሞቹ እኛንን ብለው የሚያስቡ ብዙ ሴቶች አሉና ነው ስትል አስገንዝባለች። ግጭቶች ባሉባቸው ሀገሮች በሴቶች ላይ የሚፈጸሙትን የወሲብ ጥቃቶች ጉዳይ የሚከታተሉት የተባበሩት መንግስታት ድርጅት ተወካይ ዘይነብ ባንጉራ ዳዕሽ የወሲብ ጥቃትና ሴቶችን ማሰቃየት የርዕዮተ ዓለሙና የአሰራሩ ማዕከል አድርጎታል ሲሉ ገልጸውታል። እንዲህ አይነቱ የጭካኔ ተግባር ሰብአዊ ክብርንና የሰለጠነው ሕዝብ መሰረትን ይንዳል፣ መላ ሕብረተሰብን ያወድማል፣ የመረጋጋት ጥረቱ ከባድ እንዲሆን ያደርጋል። ዩናይትድ ስቴትስና አጋሮቿ ዳዕሽን ለማሸነፍ ቆርጦ የተነሱትም ለዚህ ነው ሲል የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችን ወደ ማገባደሉ ተቃርበናል። የማጠቃለያ ወሬዎችን ከአዲስ አበበ ደቡባዊ ሶማሊያ ከተማ ኪስማዮ ውስጥ አልሻባብ የቀበረው ቦምብ በአንድ ወታደራዊ ካምፕ ውስጥ ዛሬ ሐሙስ ፈንድቶ ቢያንስ ሶስት የሶማሊያ ወታደሮችን እንደገደለ ባለሥልጣናት አስታውቀዋል። የሽምቅ ተዋጊዎች ጥቃት ዋጋ የሚሰጠው ስትራቴጂካዊ ስልት ስለሌለው ጥቃት ስላደረሱ ብቻ አንሰራርተዋል ማለት አንችልም ሲሉ የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ጌዶ ተናገሩ። የሰሜን ካሜሮን ግዛት ነዋሪዎች እንደገለጡት የቦኮ ሃራም ተዋጊዎች እንደሆኑ የተጠረጠሩ ታጣቂዎች ከአገሪቱ ጸጥታ ኃይሎች ጋር ተባብራችኋል በማለት ስምንት ሰዎች ገድለው ቁጥራቸው ያልታወቀ ብዛት ያላቸውን ሌሎች አግተዋል። ደቡብ ሱዳን ውስጥ ነዳጅ የጫነ ቦቴ ተገልብጦ በመፈንዳቱ በትንሹ 60 ሰዎች ሞቱ፣ ከ100 በላይ ደግሞ ቆሰሉ። ቡርኪና ፋሶ ውስጥ ወታደሩ መፈንቅለ መንግስት አካሄደ፣ በስልጣን ላይ ያሉትን ባለሥልጣናትም አሰረ። ኢራቅ ዋና ከተማ የደረሰና ቢያንስ 21 ሰዎች ገድሎ ሌሎች 50 ያህል ያቆሰለ የአጥፍቶ ጠፊ ጥቃት የኔ ስራ ነው ይላል ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን። የማጠቃለያ ዜናው ይሄው ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከሚሶት ሰዓት ጀምረው ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ ያስተናገድ ናችሁ አሉላ ከበደና ከፕሮግራም መሪው ንጉሱ ታምሬ ጋር አዲሱ አበበ ነኝ ከዋና አዘጋጇ ትዝታ በላቸው ከሌሎችም ባልደረቦቻችን ጋር እንሰናበታለን። ነገ አርብ ከምሽቱ ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም